ቴህራን ሞስኮ በዩክሬን ላይ ባካሄደችው ወረራ ጥቅም ላይ የምታውለውን ባሊስቲክ ሚሳይል አቅርባለች ስትል ዩናይትድ ስቴትስ ኢራን ላይ አዲስ ማዕቀብ ጥላለች። የአሜሪካ ድምፁ ዘጋቢ ሄንሪ ሪጅዌል በዚህ ዙሪያ ከለንደን ያደረሰንን ዘገባ ስመኝሸ ቆይታ አቅርበዋለች። ኢራን በዩክሬን ከተሞች ላይ ከፍተኛ ውድመት ያደረሱ ሰው አልባ አውሮፕላኖች ወይም ድሮኖችን ለሩሲያ ስታቀርብ ቆይታለች። ማክሰኞ ዕለት ከእንግሊዝ የውጭ ጉዳይ ሚኒስትር ዴቪድ ላሚ ጋር በለንደን ተገናኝተው የተነጋገሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ታህራን አሁን ደግሞ ባለስቲክ ሚሳይሎችን ለሞስኮ ማቅረብ መጀመሯን አረጋግጠዋል። ይህ ሁኔታና በሩሲያና በኢራን መካከል እያደገ የሄደ ትብብር የአውሮፓን ደህንነት አደጋ ላይ የሚጥልና የኢራን የማዳከም ተጽዕኖ እንዴት ከመካከለኛው ምስራቅ አልፎ እንደሚሄድ ያሳያል። ሩሲያ በበኩሏ ኢራን የምትፈልገውን ቴክኖሎጂ እያጋራሽ ነው። ይህ የኒውክሌር ጉዳዮችንና አንዳንድ የጠፈር መረጃዎችን ጨምሮ የሚደረግ የሁለትዮሽ ግንኙነት ነው ብሊንከን አክለው፣ በቴህራን ላይ አዳዲስ እርምጃዎች መወሰዳቸውን አስታውቀዋል። ዩናይትድ ስቴትስ በኢራን አየር መንገድ ላይ የሚወሰዱ እርምጃዎችን ጨምሮ ተጨማሪ ማዕቀቦችን ዛሬ ይፋ ታደርጋለች። ከኢራን አየር መንገድ በተጨማሪ ዩናይትድ ስቴትስ የኢራን የጦር መሳሪያዎችን ወደ ሩሲያ በማዘዋወር ላይ ተሳትፈዋል ባለቻቸው ግለሰቦች፣ የንግድ ተቋማትና መርከቦች ላይም ማዕቀብ ትጥላለች። ክሬምሊን በበኩሉ የጦር መሳሪያዎቹን በዝርዝር ሳይጠቅስ ከታህራን ጋር ከፍተኛ ምስጢራዊ በሆኑ ጉዳዮች ዙሪያ ትብብር እያደረጉ መሆኑን ገልጿል። ዲሚትሪ ፔስኮቭ የክሬምሊን ቃል አቀባይ ናቸው። ኢራን ለኛ አስፈላጊ አጋራችን ናት። ምስጢራዊ የሆኑትን ጨምሮ በሁሉም ጉዳዮች ላይ ትብብራችንንና ውይይታችንን በማዳበር ላይ ነን። ብሊንከንና ላሚ ዩክሬንን ለመደገፍ ወሳኝ ጊዜ መሆኑን ተናግረዋል። ሁለቱም በዚህ ሳምንት ወደ ኪቭ ለመጓዝም በዝግጅት ላይ ናቸው። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የምዕራቡ ዓለም አጋሮች ዩክሬን በሩሲያ ውስጥ ጥቃት ማድረስ የሚያስችላትን የረጅም ርቀት ሚሳይሎቻቸውን እንድትጠቀም እንዲፈቅዱላት ግፊት ሊያደርጉ እንደሚችሉ በአሜሪካ ዩኒቨርሲቲ መምህር የሆኑት ጋሬት ማርቲን ለአሜሪካ ድምፅ ተናግረዋል። በአጠቃላዩ ዩክሬን በመደገፍ ጉዳይ እንግሊዝ ግንባር ቀደሙና ቆይታለች። ስለዚህ አሁን ጥያቄው በተለይ የረጅም ርቀት ጥቃቶችን በተመለከተ የሚነሱ ክርክሮችን ስናስብ አሁንም ተመሳሳይ አቋም ይዘው ይመጣሉ ወይ የሚለው ነው። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የዩናይትድ ስቴትስ ፕሬዚዳንት ጆ ባይደንን ለመጎብኘት በመጨዋር አርብ ዋሽንግተን ይገባሉ ተብሎ የሚጠበቁ ሲሆን ዩክሬንና መካከለኛው ምስራቅ ዋናው የመወያ እንዳቸው ይሆናል ተብሏል። ባለፈው ሳምንት እንግሊዝ እስራኤል በጋዛ ላይ በምትወስደው እርምጃ የሰብአዊ መብት ሕጎችን ጥሳለች በሚል ለእስራኤል የምታደርገውን የጦር መሳሪያ ሽያጭ ማገዷን አስታውቃ ነበር። እስራኤል በበኩሏ ክሱን አትቀበልም። እስራኤል ዓለም አቀፍ ሕግ አልጣሰችም የምትለው ዩናይትድ ስቴትስ በበኩሏ ለእስራኤል የጦር መሳሪያዎችን ማቅረብ ቀጥላለች። በሄነሪ ሪጅዌል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ